የሳውዲ አረቢያ ከፍተኛ ፍርድ ቤት በራይፍ በደዊ ላይ ባለፈው ዓመት በግንቦት ወር የተላለፈው የቅጣት ፍርድ ህጋዊ ነው ሲል ነበረ ፍርዱ እንዲጸና የወሰነው። ራይፍ ከእስራትና ከግርፋት በተጨማሪ የ240 ዶላር የገንዘብ ቅጣትም ተጥሎበታል። ለአስር ዓመታት ሀገሪቱን ለቆ እንዳይወጣም ተፈርዶበታል። ራይፍ እስራት፣ ግርፋትና የገንዘብ ቅጣት እየተበየነበት እስልምናን በመዝለፉ የሃይማኖቱን ክብር በማዋረዱና በእስልምና በመሳለቁ እንዲሁም የሃይማኖቱን ትዕዛዛት በመጣሱና ሃይማኖቱን በመካዱ ምክንያት መሆኑን ፍርዱን የሰጡት ዳኞች ውሳኔውን በሰጡበት ዕለት አስታውቀዋል። የትናንት በስቲያውን ብይን የሰብዓዊ መብት ተሟጋቹ አምነስቲ ኢንተርናሽናል አስደንጋጭ በትር ብሎታል። የድርጅቱ የሳውዲ አረቢያና የባህረ ሰላጤው ሀገራት አስተባባሪ ሬጂና ሸፕትል ለዶቸ ቨለ በሰጡት ቃለ ምልልስ ብይኑ ለዓለም አቀፉ ማህበረሰብ መልዕክት ያስተላለፈ ነው ብለዋል በእኛ ጉዳይ ጣልቃ አትግቡ፣ በራሳችሁ ጉዳይ ብቻ ተጨነቁ የሚል ለዓለም አቀፉ ማህበረሰብ የተላለፈ መልእክት ነው። በሁለተኛ ደረጃ ለኢንተርኔት ጸሐፊውና ለሶሻል ሚዲያ ተጠቃሚውም የተላለፈ መልእክት ነው። በሳውዲ ጥብቅ ቅድመ ምርመራ አለ። ጋዜጦች ከመታተማቸው በፊት ይመረመራሉ። አሁን ደግሞ ኢንተርኔቱን በእጃቸው ማስገባት ይፈልጋሉ። እስካሁን በዚህ ረገድ የፈለጉትን ማድረግ አልቻሉም። አሁን ራይፍ በደዊ እንደ ትልቅ ጥፋተኛ በመቅጣት ምልክት እያሳዩ ነው እናም መልእክቱ እጃችሁን ከኢንተርኔት አርቁ፣ ትዊተር፣ ፌስቡክ፣ ኢንስተግራምና የመሳሰሉትን አትጠቀሙ ነው። ከዚያ በኋላ የሚሆነውን እናያለን። ባለፈው መጋቢት አጋማሽ ላይ የራይፍ በደዊ መጣጥፎች በጀርመንኛ ጭምር ተተርጉመው በኢንተርኔት ቀርበው ነበረ። በእነዚህም ጽሁፎች ራይፍ በሃይማኖቱ መሰረቶች ላይ ጠንካራ ሂሶችን ሰንዝሯል። ሆኖም በጽሁፎቹ እስልምናን የሚያንቋሽሽ ነገር ለማግኘት ከባድ ነው። የአረቡን ዓለም ማህበረሰብ በጥሞና የሚከታተል ሰው በሚርዕስ ራይፍ ባቀረበው በአንድ ጽሁፉ ላይ የሃይማኖቱን አዋቂዎች ቃል የሚቀበል በማጉረምረም ራሱን ሲጎዳ ይኖራል። እነርሱም እሺ አሜን ብሎ የሚታዘዝላቸውን ሰው ነው የሚፈልጉት ሲልም ጽፏል። እሱ ባሰፈራቸው በእንደዚህ አይነቶቹ ቃላት ሃይማኖታዊው የአባትነት ስሜት ጥያቄ ውስጥ እንዲገባ ያደርጋል። ይሁን እንጂ ይሄ የሚሰድብ ወይንም የሚያዋርድ አይደለም። ሆኖም ራይፍ ከታሰረባቸው ምክንያቶች አንዱ እስልምናን መዝለፍ ነው። ሽብትል እንዳሉት ይህን መሰሉ ክስ ሁሌም በአንድ መንገድ ነው የሚዳኘው። እስልምናን በማንቋሸሽ ክስ ሲቀርብ በሳውዲ አረቢያ ፍርድ አሰጣጥ አንቀጹ እንደተፈለገው የሚለወጥ ነው። በሁሉም ጉዳዮች ተመሳሳይ አተረጓጎም የሚሰጥበት ሁኔታም አለ። በራይፍ በደዊ ላይ እንዲጸና የተወሰነው ብይን ከተለያዩ ወገኖች ተቃውሞ ገጥሞታል። የአውሮፓ ሕብረት ኮሚሽን፣ ፈረንሳይ እንዲሁም ዩናይትድ ስቴትስ በበደዊ ላይ የተላለፈው የአንድ ሺህ ግርፋት ቅጣት እንዲነሳ ጠይቀዋል። የዋሽንግተን መንግስት ሳውዲ አረቢያ ግርፋቱን እንድትሰርዝና የራይፍ በደዊንም ጉዳይ እንደገና እንድትመረምር ጠይቋል። ባለቤቱ ደግሞ ግርፋቱ በሚቀጥለው ሳምንት ሊቀጥል ይችላል የሚል ስጋት አላት። ከታሰረ ሶስት ዓመት ሊሞላ ሶስት ቀናት የቀረው የ31 ዓመቱ በደዊ የሳውዲ ነጻ የኢንተርኔት ውይይት መረብ ከተባለው አምደመረብ መስራቾች አንዱ ነው። አምደመረቡ በፍርድ ቤት ትዕዛዝ ተዘግቷል።